በተለያዩ ባለሙያዎች ተቃውሞ ሲቀርብበት የቆየው የአልኮል መጠጦች ገደብ አልባ ማስታወቂያና በሲጋራ አጫጫስና ማስታወቂያ አለጣጠፍ ላይ ገደብ የሚጥል ረቂቅ አዋጅ በሚኒስትሮች ምክር ቤት ቀርቦ ጸድቋል። ጽዮን ግርማ ይህንን ረቂቅ አዋጅ በተመለከተ የጤና ጥበቃ ሚኒስትሩን ዶክተር አሚር አማንን አነጋግራ ተከታዩን ዘገባ አጠናቅራለች። ቢራን ጨምሮ የአልኮል መጠጥ አምራች ግዙፍ የውጭ ኩባንያዎች እንዲሁም አገር በቀል ድርጅቶች ፊታቸውን ወደ አፍሪካ ገበያ ካዞሩ በኋላ ላለፉት ብዙ ዓመታት ኢትዮጵያ የእነዚህ ምርቶች መሸጫ የገበያ ቦታ ሆና ቆይታለች። ከዚህ ቀደም ያነጋገርናቸው ናቸው ባለሙያዎች አምራች ኩባንያዎቹ መበራከታቸውን ተከትሎ የሚደረጉ የማስተዋወቅ ስራዎች ገደባ አልባ በመሆናቸው ትውልድን የማበላሸት ስጋት ናቸው በሚል ትችት ሲሰነዘርባቸው ቆይተዋል። ከሶስት ቀናት በፊት ለእነዚህ ማስታወቂያዎች ገደብ ሊያበጅ የሚችል ጠንካራ አንቀጾች የተካተቱበት የምግብና የመድኃኒት አስተዳደር ረቂቅ አዋጅ በሚኒስትሮች ምክር ቤት ጸድቆ ለህዝብ ተወካዮች ምክር ቤት ተመርቷል። የጤና ጥበቃ ሚኒስቴር ሚኒስትሩ ዶክተር አሚር አሚን ስለ ረቂቅ አዋጁ ከአሜሪካ ድምጽ ተጠይቀው በ2002 ዓ.ም የመድኃኒትና ቁጥጥር ባለስልጣን በአዋጅ ሲቋቋም ከምግብና ከመድኃኒት በተጨማሪ የጤና ጉዳዮችንና ባለሙያዎችን እንደዚሁም ተያያዥ ጉዳዮችን በሙሉ እንዲቆጣጠር ስልጣን ተሰጥቶት እንደነበር አስታውሰው፣ በተለያዩ የአሰራር ችግሮች ምክንያት የተባለውን ያክል ኃላፊነቱን ሊወጣ እንዳልቻለ ተናግረዋል። በመሆኑም ለሁለት ዓመታት ያክል የሀገር ውስጥና የውጭ ሀገር ባለሙያዎች የተሳተፉበት ዝርዝር ጥናት ተደርጎ ሕብረተሰቡ ላይ ተጨባጭ ጉዳት በሚያደርሱ ጉዳዮች ላይ ገደብ እንዲያበጅ የሚያስገድድ አንቀጾች እንዲካተቱበት ተደርገዋል ብለዋል። ከእነዚህም መካከል አንዱ የአልኮል መጠጥ ነው። የአልኮልም ቢሆን ምን ያክል ወደፊት ብዙ ለሚያመጣውም ጫና ምን ሊፈጠር እንደሚችል ነገር ተቀምጠዋል። የሲጋራም ተቀምጠዋል። ሲጋራ ኢትዮጵያ ውስጥ በአሁኑ ሰዓት ከሁለት ከሶስት ፐርሰንት ብቻ አጫሽ ቢኖርም ነገር ግን በጣም ከሰባ ፐርሰንት በላይ ከሰላሳ ዓመት በታች ያሉ ወጣቶች ልጆች የሚኖሩበት ሀገር እንደመሆኑ መጣ

መድኃኒትም እንደዚህ በገርዘ ተቀምጦ ነው። እንግዲህ ወደ አዋጅ ማርቀቅ የተገባ ነው። ረቂቅ አዋጁ ማንኛውም የአልኮል መጠጥ ከአስራ ስምንት ዓመት በታች ለሆኑ መሸጥን ይከለክላል። ማስተዋወቅን በተመለከተ ዶክተር አሚር አልኮልን በሚመለከት ለምሳሌ አጠቃላይ አልኮል ላይ ከአልኮል መጠናቸው በአስር ፐርሰንት ያለ ኮንሰንትሬሽናቸው የሆኑ ማንኛውም የአልኮል መጠጦች ማንኛውም የማስታወቂያ ብሮድካስቲንግ ኢትዮጵያ የሚደረግ ማንኛውም ማስታወቂያ እንዳይተዋወቅ፣ ከወጣቱ ጋር የተገናኙ፣ የመንግስት በዓላት ጋር የተገናኙ፣ ከሱሱ ጋር የተገናኙ እንደዚህም ደግሞ የተለያዩ የእምነትና የመንግስት በዓላት ጋር የተገናኙ ጉዳዮችን ስፖንሰር እንዳያደርጉ ነው።

ትንባሆን በተመለከተ ለህዝብ ክፍት በሆኑ መገልገያና ህዝብ በተሰበሰበባቸው ማንኛውም ቦታዎች ላይ ሲጋራ ማጨስ ይከለክላል። ከሲጋራም ጋር በተገናኘ ኢትዮጵያ የአለም የቶባኮ ኮንቬንሽን ማግለጠ ሳለታ ዓለምን የቶባኮ ኮንቬንሽን ባጠበቀችን በሁለት ስድስት ዓመተ ምህረት ነው። ኤማ ከአዋጅ ግን የምራን ባለስልጣን አዋጅ ሁለት ሺ ሁለት ስለሆነ ወጣ ይህንን የቶባኮ የወጣውን ኮንቬንሽን ስልጣኑን ለዚህ ተቋም ስለማይሰጥ ማስከበር በጣም አስቸጋሪ ነው ነበረው። አሁን ያንን ኮንቬንሽን የተጠቀሱትን አዋጆችን አንቀቶችን ጨምሮ ሌሎችም ደግሞ ህብረተሰብን ከመጠበቅ አኳያ ጥሩ ሊባሉ የሚችሉ አንቀቶችን ጨምሯል። ከሲጋራ ጭስ እንዳይጋለጥ የፐብሊክ መሪያዎችን በሙሉ ከሲጋራ ጭስ መጣማረ ሀላክነት የሚቀል አንቀጦች ተካትለውበታል። እንደዚህም የሲጋራ ፓኬት ላይ ሰባት ፐርሰንት የሚሆነው የሲጋራ ፓኬት ገጽ ላይ ወደ በዚ አመቱ ተቋሙ ባለስልጣኑ በሚያወጣው ፎቶዎች ከለር ፎቶዎች የሲጋራ ጉዳት መስተፈላው በጣም የተለያዩ ህብረተሰቡን አይቶ ሲጋራን ከማጨስ እንዲቆጠብ ሊያደረገ የሚችሉ ከልብ ጋር ሊሆን ይችላል፣ ከአፍ ካንሰር ጋር ሊሆን ይችላል፣ ከታማ ጋር ሊሆን ይችላል። የተለያዩ ያሉ ፒክቸሮችን በከለር ቸር የተደረገ ሰባ ፐርሰንት የፓኬት ቴብ ላይ መለጠፍ ይደነግጋል። ሲጋራ በችርቻሎ እንዳይሸጥ ይደነግጋል። ሌሎችም እነዚህ ከሲጋራ ጋር የተያዙ ነገጭ ተካተውበታል። ከመድኃኒት ጋር በተያያዘ ደግሞ የአንድ መድኃኒት ሶስት አስመጫዎች ካስመዘገቡት ከዛ በኋላ ሌላ አስመጭ ብትመጣ ማስመዘገብ አይችልም የሚል ህግ ነበረ። እሱም መድኃኒቶችን ማንኛውም ሰው ጥራት ካሟላ ድረስ ተወዳዳሪ እስከሆነ ድረስ እንዲካከት የሚ ደመግዝ አንቀጽ አለበት። እንደዚህ መድኃኒቶች ላይ ስለ ስለመድኃኒቱ ጥቅም ስለመድኃኒቱ ጉዳት በአማርኛና በእንግሊዝኛ እንዲጻፍ እንደዚህ የሚያስቀምጣል። እንደዚህም የመድኃኒቶች ማረቶ ማሞኖች ሲገቡ ተወሰኑ በጣም በተከሉ ሰብ የሚጠቀምባቸው መድኃኒቶች ላይ ማክሲም ሪቴል ፕራይስ የመጨረሻ የችርቻሮ ዋጋ አብሮ ለጥፎ እንዲያስገቡ ይለመግዛል። ረቂቅ አዋጁ በቅርቡ በህዝብ ተወካዮች ምክር ቤት ውይይት ተደርጎበት ይጸድቃል ተብሎ እንደሚጠበቅ ዶክተር አሚር አሚን ገልጸው ከጸደቀ በኋላ በምርቶች ላይ ሊለጠፉ ለሚገባቸው ማሳሰቢያዎች ብቻ የእፎይታ ጊዜ እንደሚሰጥ ተናግረዋል። ከመድኃኒት ጋር የተገናኘው ዋጋ ለመለጠፍ፣ እንደዚሁም ከሲጋራ ፓኬት ጋር ቸሎችን ለመለጠፍ ከአንድ ዓመት ከአንድ ዓመት ውስጥ እንድትሰጥ አዋጁ በኋላ በርካታ የገንዝ መድኃኒቶችን እንደዚህ የበስ ጋራዎችን ስለሚችሉ መጠከሪያ ጊዜ ይሰጣል። ሌሎቹ ግን አዋጁ ከጠበቀ በኋላ ተከታዩ ማድረግ የሚችል በ ከዚህ ውጭ ያለው ግን የማስታወቂያ ስራዎች ወዲያውኑ ተግባራዊ እንደሚደረጉ ገልጸው በመንገድ ላይ የሚሰቀሉ ትልልቅ የአልኮል መጠጥ ማስታወቂያዎችን በተመለከተ በቀጣይ በሚወጣው ዝርዝር የአሰራር ደንብ የሚካተት እንደሆነ ተናግረዋል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።